Foreign Service Institute, Amharic Basic Course, Unit 26. Basic Sentences for Learning. And I still need to learn this <laughs> in the middle of the battle. Then I'm አቶ ከበደ፣ አቶ ዮሐንስን ከእንግዶቻችን ጋር አስተዋውቃቸው። እንዲሁም የሚበላና የሚጠጣ ነገር ወዳለበት ውሰዳቸው። ጥሩ ሀሳብ ነው። ጥሩ ነሽ። ይህም ጥቁ እንግዶቹ ጋር ላስተዋውቀው። አቶ ዮሐንስ እሺ። ነገር ግን ከእንግዶቹ ጋር ከመተዋወቄ በፊት እጀን መታጠብ ፈልጋለሁ። እንግዲያስ እንግዲያስ መታጠቢያ ቤቱን ላሳየው። ሳሙናና ፎጣ በመታጠቢያ ቤቱ ውስጥ ይገኛል። አመሰግናለሁ። ፈርፍሎንስን ጤና ይስጥልኝ አቶ ዮሐንስ እንደምን ሰነበቱ? ደህና፣ እግዚአብሔር ይመስገን። እርስዎስ አቶ ከበደ። አቶ ዮሐንስን ከእንግዶቻችን ጋር አስተዋውቃቸው፣ እንዲሁም የሚበላና የሚጠጣ ነገር ወዳለበት ውሰዳቸው። ጥሩ ሀሳብ ነው። ጥሩ ነሽ። ይምጡ፣ ከእንግዶቹ ጋር ላስተዋውቀው። ወጣት ዮሐንስ እሺ፣ ነገር ግን ከእንግዶቹ ጋር ከመተዋወቄ በፊት እጀን መታጠብ ፈልጋለሁ። እንግዲያስ መታጠቢያ ቤቱን ላሳየዋ። ሳሙናና ፎጣ በመታጠቢያ ቤት ውስጥ ይገኛል። አመሰግናለሁ። ፎር ኮምፕሬንሽን ጤና ይስጥልኝ አቶ ዮሐንስ እንደም ሰነበቱ? እንደምሰነበቱ። ደህና እግዚአብሔር ይመስገን። እርስዎስ? አቶ ከበደ አቶ ዮሐንስን ከእንግዶቻችን ጋር አስተዋውቃቸው፣ እንዲሁም የሚበላና የሚጠጣ ነገር ወዳለበት ውሰዳቸው። ጥሩ ሀሳብ ነው ጥሩነሽ። ይህም ጥሩ ከእንግዶቹ ጋር ላስተዋውቀው። አቶ ዮሐንስ እሺ፣ ነገር ግን ከእንግዶቹ ጋር ከመተዋወቄ በፊት እጄን መታጠብ እፈልጋለሁ። እንግዳስ መታጠቢያ ቤቱ እንዳሳየው። ሳሙናና ፎጣ በመታጠቢያ ቤቱ ውስጥ ይገኛል። አመሰግናለሁ። ዩስፉል ወርድ በከበደ ፋንታ እኔ እመጣለሁ። ልብሱን ማጠብ ይፈልጋል። ቆሻሻውን ልብስ አጠበ። ልብሱ በጣም ንጹህ ነው። ምስጢር ሊነግርህ እፈልጋለሁ። እሱ ድሃ ሰው አይደለም። ድሆች ሀብታም ሰው የፈለገውን ይገዛል። አባቴ ባለጸጋ ነበር። ምንም እንኳ ቢመጣ አላየኝም። እዚህ ገደማ ሆቴል አለ። የቤቱ ዋጋ አስር ብር ገደማ ነው። የባንኩ ገዢ ኢትዮጵያዊ ነው። አገረ ገዢውን ታውቃለህ? አንዳንዴ አዲስ አበባ ይሄዳል። የቤት ውስጥ ጨለማ ነው። ብርሃን በመስኮቱ ይገባል። መልካም የመጥፎ ተቃራኒ ነው። ባንኩ በመቶ አራት ወለድ ይከፍለኛል። በትምህርት ቤታቸው ውስጥ ሶስት ሺህ የሚሆኑ ተማሪዎች ይገኛሉ። ይህ ውሻ ክፉ ነው። ሰፊ ቤት አለው። ሰፋፊ ቤቶች አሉት። ትንሽ እርሳስ ሰጠኝ። ትንንሽ እርሳሶች ሰጠኝ። ረጅም ልጅ አላት። ረጃጅም ልጆች አሏት። አጭር ጠረጴዛ ገዛሁ። አጫጭር ጠረጴዛዎች ገዛሁ። ጥቁር ውሻ አለው። ጥቋቁር ውሾች አሉት። ነጭ አንበሳ መጣ። ነጫጭ አንበሶች መጡ። ቀይ መኪና ይገዛል። ቀያይ መኪናዎች ይገዛል። ትልቅ ሰው አየሁ። ትልልቅ ሰዎች አየሁ። ቀጭኑን ሰውዬ ጠራዋለሁ። ቀጫጭኖቹን ሰዎች ጠራቸዋለሁ። ውፍራም በሬ አልገዛም ጉርፋ ፍራም በሬዎች አልገዛም።